የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዚያ 15 2016 ዓ ም መሰናዷችን ጀመረ። በጀልባ መስመጥ መገልበጥ አደጋ ቢያንስ የ21 ኢትዮጵያውያን ሕይወት ማለፉ ተገለጸ። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል ለወራት የታገቱ ሰራተኞች የት እንዳሉ እንደማይታወቅ ቤተሰቦቻቸው ገለጹ የሚለውንና እንዲሁም የሀገር ውስጥና የተለያዩ ዓለም አቀፍ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለው ዋና አዘጋጇ ጽዮን ግርማ ናት ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብርልናል ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ምሽታችሁን አብራችሁን ታሳልፉን ዘንድ እስከ ምሽቱ አራት ሰዓት ዘንድ አብራችሁን ትዘልቁ ዘንድ እየጋበዝን አሁን ለምሽቱ ወደ ያዝናቸው አለም አቀፍ ዜናዎች እንሻገራለን። ወደ ዜናው ነው የምናልፈው። ጤና ስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበድ ነኝ። በቅድሚያም ርዕሰ ወሬዎቹን ከሰባ በላይ ኢትዮጵያውያን ስደተኞች ያሳፈሪ ጀልባ ተገልብጣ ለበርካቶች ህይወት መጥፋት ምክንያት መሆኗ ተገለጠ። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብቶች አያያዝ ሪፖርቱን ይፋ አደረገ። የእንግሊዝ ፓርላማ የሩዋንዳን ጥገኝነት ህግ አጸደቀ። የሚሉት ይገኙበታል። አሁን ወደ ዝርዝሩ ከሰባ በላይ ኢትዮጵያውያን ስደተኞች ያሳፈረች ጀልባ ተገልብጣ ለበርካቶች ህይወት መጥፋት ምክንያት መሆኗ ተገለጠ። ሰባ ሰባት ኢትዮጵያውያን ስደተኞች አሳፍራ ስትጓዝ የነበረችው ጀልባ ከጅቡቲ ባህር ዳርቻ ተገልብጣ ሀያ አንዱ ለህልፈት ሲዳረጉ ሀያ ሶስቱ እስካሁን ያለመገኘታቸውን የተባበሩት መንግስታት ድርጅት የስደተኞች ቢሮ ዛሬ አስታውቋል። ይህን መሰል አደጋ በሁለት ሳምንታት ውስጥ ሲደርስ የአሁኑ ሁለተኛው መሆኑን ያስታወሰው ዓለም አቀፉ የስደተኞች ድርጅት አይኦኤም ኤክስ በተሰኘው ማኅበራዊ ትስስር ገጹ ላይ ባሰፈረው ጽሁፍ በጀልባዋ ተሳፍረው ከነበሩት ውስጥ ሕፃናትም እንደሚገኙበት አክሎ አመልክቷል። የጅቡቲ ቢሮው በነፍስ አድን ጥረቱ እገዛ እያደረገ መሆንም አይኦኤም ጨምሮ አመልክቷል። የጅቡቲ የኢትዮጵያ ኤምባሲ በበኩሉ ጉዳይን አስመልክቶ ባወጣው መግለጫ ጀልባዋ የተገለበጠችው ትናንት አመሻሽ ላይ መሆኑን ጠቁሟል። ከሁለት ሳምንታት በፊት ከጅቡቲ የባህር ዳርቻ በአንዲት ጀልባ ላይ የደረሰ ሌላ አደጋ ሕፃናትን ጨምሮ 38 ሰዎች መሞታቸው ይታወሳል። አድማጭ ተመልካቾቻችን የአይኦኤም ኢትዮጵያ ጽህፈት ቤት ቃል አቀባይ ካይ ቬራ በተሌላ አሜሪካ ድምፅ የሰጡትን ቃል ጨምሮ በዚህ ጉዳይ ላይ ተጨማሪ ዘገባ በዕለቱ አብርስ ይዘናል። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ የሰብአዊ መብቶች አያያዝ ሪፖርቱን ይፋ አድርጓል። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት በሚል ስያሜ የሚታወቀውንና የሀገራትን የሰብአዊ መብት አያያዝ የሚያመለክተውን አመታዊ ዘገባውን ትናንት ሰኞ ነው ይፋ ያደረገው። ሪፖርቱ ቁጥራቸው ሁለት መቶ በሚጠጉ አገሮች እና ግዛቶች ባለፈው የአውሮፓውያኑ ሁለት ሺ ሀያ ሶስት የታዩ የሰብዓዊ መብት አያያዞችን ተጨባጭና ስልታዊ ዘገባ ነው ያቀረበው ሲሉ ሪፖርቱን አስመልክቶ አስተያየት የሰጡት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አያይዘውም ሁሉንም በአንድ መለኪያ የተመለከተ ነው ብለውታል። ለነጻነትና ለሰብአዊ መብቶች መረጋገጥ መቆም ትክክለኛ ነገር ነው። የነኚህ የማይገሰሱና ዓለም አቀፍ ከበሬታ የተሰጣቸው የሰው ልጆች መብቶች መረጋገጥ ብሔራዊ ጥቅማችንን ከማስጠበቅም አንጻር ግዙፍ ሚና ይጫወታል። ሰብአዊ መብቶችን የሚያከብሩ ሀገራት ሰላማዊ፣ የበለጸገና የተረጋጋ የመሆን እድል እድላቸውም ሰፊ ነው ብለዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ በሪፖርቱ መቅደም ላይ ባሰፈሩት ጽሑፍ ያወሱት ብሊንከን አያይዘውም የክሬምሊን ቤተ መንግሥት ለሰብአዊ መብቶች ከበሬታ ያለውን ንቀትና ማን አለብኝነትም በግልጽ እያሳየ ነው ብሎታል። በዜጎች ላይ የሚፈጸሙ የኃይል ጥቃቶችም በጦር መሳሪያነት ለጥቅም እየዋሉ ናቸው ሲሉም አክለዋል። ብሊንከን በተጨማሪም በሱዳን ስላለው የእርስ በርስ ጦርነትና በግጭት ውስጥ ያሉት ሁለቱም ወገኖች አሰቃቂ ያሉትን የኃይለ ጥቃት ግድያና ውድመት መፈጸማቸውን ተናግረዋለ የእስራኤልና ሐማስ ግጭት በተመለከተም ከሰብአዊ መብት ከበሬታ አንጻር እጅግ የከፋ ጉዳት እያደረሰ ነው ያሉት ብሊንከን አክለውም አገራቸው የመስከረም 26ቱን የሐማስ ሽብር ጥቃት ማውገዟንና በእስራኤልም በምላሹ በወሰደችው እርምጃ በንጹሐን ላይ የሚደርሰውን ጉዳት እንድትቀንስ እየጠየቀች መሆኗን አስታውሰዋል። በሪፖርቱ የተዘገቡት በአመዛኛው የሰብአዊ መብት ረገጣዎች ቢሆኑም አበረታች ለውጦችን መካተታቸውን ብሊንከን ጠቁመዋል። አድማጭ ተመልካቾቻችን በተለይ በኢትዮጵያና በኤርትራ ሰብአዊ መብቶች አያያዝ ላይ ያተኮረ ዝርዝር ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የእንግሊዝ ፓርላማ የሩዋንዳን ጥገኝነት ሕግ አጽድቋል። የእንግሊዝ ፓርላማ ስደተኞችን ወደ ሩዋንዳ ለመመለስ የተያያዘው እቅድ መጀመሩ የሚያስችለውን ረቂቅ ሕግ ማክሰኞ ነው ዛሬ ያጸደቀው። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። እንግሊዝ ወደ ሀገሯ የሚገቡ ስደተኞችን ወደ ሩዋንዳ ለመላክ ያወጣችውን እቅድ ፓርላማው ማጽደቁን ተከትሎ ጠቅላይ ሚኒስትር ሪሺ ሱናክ በሚቀጥሉት ከ10 እስከ 12 ሳምንታት ባለው ጊዜ ጥገኝነት ጠያቂዎችን ወደ ሩዋንዳ መላክ እንደሚጀምሩ ቃል ገብተዋል። ሱናክ አክለው መንግስት የንግድ ቻርተር አውሮፕላኖችን መከራየቱን እና ስደተኞቹን ወደ ሩዋንዳ የሚወስዱ ሰራተኞች ማሰልጠኑን የገለጹ ሲሆን በዚህ ዓመት መጨረሻ ከሚካሄደው ምርጫ በፊት የዚህ ፖሊሲ ተፈጻሚ መሆን ወግ አጥባቂው ፓርቲያቸው የተሻለ ድል እንዲኖረው ያደርጋል የሚል ተስፋ አላቸው። የእንግሊዝ ፓርላማ ለረጅም ጊዜ የስደተኞቹን ደህንነት ለማስጠበቅ ተጨማሪ እርምጃዎች ሳይወሰዱ አጨቃጫቂ የነበረውን ረቂቅ ሕግ እንደማይቀበል አስታውቆ ነበር። ሆኖም ሱናክ ሕጉ እስኪጸድቅ ድረስ መንግስታቸው ፓርላማው እስከ ሰኞ ምሽት ስብሰባውን እንዲቀጥል እንደሚያስገድድ ከገለጹ በኋላ ተቃውሞ እየላላ መጥቶ ሕጉን አጽድቀዋል። በቅርብ ዓመታት ውስጥ ከአፍሪካ፣ ከመካከለኛው ምስራቅና ከእስያ ጦርነትና ድህነት የሚሸሹ በአስር ሺዎች የሚቆጠሩ ሰዎች ወደ እንግሊዝ ገብተዋል። ስደተኞቹ ወደ እንግሊዝ የሚያቀኑት ህገወጥ የሰው አዘዋዋሪዎች በሚያዘጋጇቸው ትንንሽ ጀልባዎች አማካኝነት በደቡባዊ እንግሊዝ እና በሰሜናዊ ፈረንሳይ መካከል ያለውን የአትላንቲክ ውቅያኖስ መተላለፊያ አቋርጠው ነው። መንግስት ስደቱን ማስቆም ቅድሚያ የሚሰጠው ጉዳይ ቢሆንም ጥገኝነት ጥያቄዎችን በሀገር ውስጥ ከማስተናገድ ይልቅ ሰዎችን ወደ ሩዋንዳ መመለሱ ኢሰብኣዊ ነው ሲሉ ተቺዎች ይከራከራሉ። ምስራቅ አፍሪካዊቷ ሀገር በራሷ ያላትን የሰብአዊ መብት አያያዝ በመጥቀስም ጥገኝነት ጠያቂዎች አደጋ ሊደርስባቸው ወደሚችልበት የትውልድ ሀገራቸው ሊመለሱ እንደሚችሉ ስጋታቸውን ይገልጻሉ። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአውሮፓ ህብረት የፍልሰት መንስኤዎችን ለመቅረፍና የሴኔጋልን የልማት ጥረት ለመደገፍ ቃል ገባ። የሶስት አገራት የምዕራብ አፍሪቃ ጉብኝታቸውን ትናንት በዳካር የጀመሩት የአውሮፓ ምክር ቤት ፕሬዚዳንት ቻርልስ ሚሼል ስደትና ልማትን በሚመለከቱ ጉዳዮች ከሴኔጋል ጋር በቅርበት እንሰራለን ሲሉ ቃል ገብተዋል። ሚሼል በሴኔጋል ፕሬዚዳንታዊ ቤተ መንግስት ከአዲሱ ፕሬዚዳንት ባሴሩ ዲዮማይ ፋይ ጋር ሆነው በሰጡት በዚህ መግለጫ ህብረቱ የልማት ተግዳሮቶችን ለመቅረፍና የህዝቧን ኑሮ ለማሻሻል ሴኔጋል በያዘችው ጥረት ለመደገፍ ቁርጠኛ መሆኑን አመልክተዋል። አያይዘውም ብዙዎች ያለ ህጋዊ ሰነድ ለፍልሰት የሚደረጉባቸውን መንስኤዎች መፍትሄ ፍለጋ ብርቱ ፍላጎት አለ ነው ያሉት። የዓለም ባንክና የዓለሙ ገንዘብ ድርጅትን ጨምሮ በዓለም አቀፍ ተቋማት ውስጥ ይበልጥ አካታችና ፍትሐዊ አሰራሮች እንዲፈጠሩ በማድረግ አስፈላጊነትን ያነሱት የአውሮፓ ምክር ቤት ፕሬዚዳንት ይህን እውን ማድረግ የሚያስችሉ አስተዳደራዊ ማሻሻያዎችን የሚደግፉ መሆናቸውንም አስታውቀዋል። ፋዬ አዲሱ የሴኔጋል ፕሬዚዳንት ሆነው የመሪነቱን ስልጣን ከተቆናጠጡ ወዲህ ሚሸል ምዕራብ አፍሪካዊቱን ሀገር በመጎብኘት የመጀመሪያው የውጭ ሀገር ባለስልጣን ሆነዋል። በሳምንቱ መገባደጃ ወደ ቤኒን በሚያደርጉት ጉዞ ጉብኝታቸውን የሚያጠናቅቁት ሚሸል በነገው ዕለትም ወደ አይቮሪኮስት እንደሚያምሩ ተገልጧል። በአመራር ብቃት ግምገማ ጀርመን ቀዳሚውን፣ ሩሲያ ዝቅተኛውን ስፍራ ያዙ። የ133 አገሮች ውስጥ የተሰባሰቡ የህዝብ አስተያየቶች ግምገማዎች የተካተቱበትና በዛሬው ዕለት ይፋ የተደረገው የሀገራትን የአመራር ብቃት የጠየቀ አንድ ጥናት ጀርመን በዓለም አቀፍ ደረጃ ቀዳሚውን እርከን መቆናጠጧን አሳይቷል። ያለፈው የአውሮፓውያኑ 2023 የአገራቱ የአመራር ብቃት በተመዘነበት በዚህ ግምገማ ጀርመን በ46 በመቶ ነጥብ ስትመራ፣ ዩናይትድ ስቴትስ በ41 በመቶ በቅርብ ርቀት የሁለተኛውን ደረጃ ይዛለች። የአውሮፓ ግዙፏ ኢኮኖሚ ጀርመን በአህጉር ደረጃ ስልሳ ነጥብ በማስመዝገብ የአመራር ብቃት ማሳያ ሆናለች። ይህም ከዩናይትድ ስቴትስ ጋር ሲነጻጸር በጥፍ ብልጫ የታየበት አሃዝ ነው ተብሏል። በታሪክ ዘወትር ቀዳሚውን እርከን በመያዝ ትታወቅ የነበረችው ዩናይትድ ስቴትስ በአንዳንድ የአፍሪካ ሀገሮችና በዓለም ሕዝቧ ብዛት ሁለተኛ በሆነችው ህንድ የአመራር ብቃቷ ተቀባይነት በመጠኑ አነስ ብሎ ተገኝቷል። በጋዛ ያለው ግጭት በአንዳንድ ሀገሮች በዩናይት ስቴትስ የአመራር ብቃት ግምገማ ላይ ተጽዕኖ ሳያሳድር እንዳልቀረም ተመልክቷል። የጥናት ቡድኑ አክሎ እንደጠቆመም የጋዛው ግጭት ከጀመረ በኋላ ጥናት በተደረገባቸው አንዳንድ ሀገሮች መጠነኛ ማሽቆልቆል መታየቱ ታውቋል። የህዝብ አስተያየት ግምገማው 88 በመቶ ተቀባይነት የማጣት ነጥብ ያስቆጠረችውን ሩሲያን በአመራር ብቃቷ የመጨረሻው ሀገር አድርጓታል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ዜናዎቹን ያደረሳችሁ አላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። አብራችሁን ተሆኑ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ መሀሪክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እየጋበዝን የደን ገረመው መሰናዶን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን በማቀናበር አበባየው ገበያው የዌብና ና ማህበራዊ ድረገጽ ፕሮዲሰራችንነት እንዲሁም ደግሞ ሴሳያሸ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን በመከወን አብረናችሁ የምንቆይ ባለሙያዎች ነን። እናንተ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። በጀልባ መገልበጥ አደጋ ቢያንስ የ21 ኢትዮጵያውያን ሕይወት ማለፉ ተገለጸ። በጀልባ አደጋ መሞታቸው ከተረጋገጠ 21 ፍልሰተኞች በተጨማሪ ሌሎች 23 ኢትዮጵያውያን እስካሁን ድረስ ማግኘት እንዳልተቻለ ዓለም አቀፉ የፍልሰት ድርጅት ገልጿል። አደጋው የደረሰው ሳዑዲ አረቢያ መግባት የተሳናቸው 77 ኢትዮጵያውያንን አሳፍራ ከየመን በመመለስ ላይ እያለች በመገልበጧ መሆኑን የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ኬቪራይ ለአሜሪካ ድምጽ ገልጸዋል። በስፍራ ስራው ካሉ የጅቡቲ ባለስልጣናት ጋር በመተባበር የነፍስ አድንና የፍለጋ ስራ እየተከናወነ መሆኑንም አስታውቀዋል። ኬኔዲ አባተ ዘገባለሁ። ትናንት ሚያዝያ 14 ቀን 2016 ዓ.ም ምሽት ላይ ከየመን የባህር ዳርቻ 77 ኢትዮጵያውያን ፍልሰተኞችን አሳፍራ ወደ ጅቡቲ ስትጓዝ የነበረች ጀልባ በጅቡቲ የባህር ዳርቻ አካባቢ ተገልብጣ እስካሁን ድረስ አንድ ሕፃንና ሴቶችን ጨምሮ ቢያንስ 21 ኢትዮጵያውያን መሞታቸውን ዓለም አቀፉ የፍልሰት ድርጅት አይ ኦ ኤም ገልጿል። በጅቡቲ የኢትዮጵያ ኤምባሲ እንዲሁም ዓለም አቀፉ የፍልሰት ድርጅት የሟቾቹ ቁጥር 16 እንደነበረና 28 ሰዎች ደግሞ እንዳልተገኙ ዛሬ ከሰዓት በኋላ ገልጸው የነበረ ቢሆንም የአይኦኤም የኢትዮጵያ ቃል አቀባይ ከቪ ራይ የሟቾቹ ቁጥር ማሻቀቡን አመሻሽ ላይ ለአሜሪካ ድምፅ ተናግረዋል። በደረሱ ሪፖርቶች መሰረት አንድ ህፃንና ስድስት ሴቶችን ጨምሮ ቢያንስ ሰባ ሰባት ፍልሰተኞችን ያሳፈረ ጀልባ በጅቡቲ የባህር ዳርቻ ላይ ተገልብጠዋል። እስካሁን ሕይወታቸው ያለፈ 21 ሰዎች አስክሬን ሲገኝ 23 ሰዎች ጠፍተዋል። 33 ፍልሰተኞች ከአደጋው በሕይወት ተርፈዋል። የትናንት ምሽቱ የጀልባ መገልበጥ አደጋ የተሰማው በተመሳሳይ ስፍራ በደረሰ መሰል አደጋ ቢያንስ 38 ኢትዮጵያውያን ፍልሰተኞች ከሞቱ ከሁለት ሳምንታት በኋላ ነው። ሁለቱም አደጋዎች የተከሰቱት በተመሳሳይ ሁኔታ ፍልሰተኞቹ ከየመን በመመለስ ላይ ሳሉ እንደሆነ የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ከቪ ላይ ገልጸዋል። አደጋው ከሁለት ሳምንት በፊት ከደረሰው አሳዛኝ ክስተት ጋር ተመሳሳይ ነው። ሁለቱም አደጋዎች የተከሰቱት የተሻለ ስራና እድል ለማግኘት ተስፋ ሰንቀው ወደ ሳውዲ አረቢያ እየተጓዙ መድረስ ያልቻሉ ፍልሰተኞች ከየመን ወደ ጅቡቲ በመመለስ ላይ እያሉ ነው። የዓለም አቀፉ የፍልሰት ድርጅት የጅቡቲ መስሪያ ቤት ከጅቡቲ የባህር ጠረፍ ጠባቂዎችና ከአካባቢው ባለሥልጣናት ጋር በመሆን በአደጋው የጠፉትን ፍልሰተኞች የማፈላለግ ስራ በማከናወን ላይ እንደሚገኝም የድርጅቱ የኢትዮጵያ ቃል አቀባይ ኬቪራይ ገልጸዋል። በጉዳዩ ላይ አስተያየት እንዲሰጡን የጠየቅናቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ በተደጋጋሚ እየተከሰተ ባለው መሰል አደጋ ዙሪያ ብዙ ጊዜ አስተያየት እንደተሰጠ ገልጸው የትላንቱን የጀልባ አደጋ በተመለከተ ምንም ማለት እንደማይፈልጉ ተናግረዋል። የውጭ ጉዳይ ቃል አቀባዩ ከሁለት ሳምንት በፊት የተከሰተውን ተመሳሳይ አደጋ በማስመልከት በሰጡን አስተያየት ከሳውዲ አረቢያ ሕጋዊ የመኖሪያ ፈቃድ የሌላቸው ፍልሰተኞችን ለመመለስ ጥረት በሚደረግበት ወቅት የደረሰው የፍልሰተኞች ሕልፈት የችግሩን አስከፊነት የሚያሳይ ነው ብለው ነበር። በሕገወጥ ጉዞው ፍልሰተኞች የሕገወጥ አዘዋዋሪዎች የጥቅም ኢላማ ከመሆናቸው ባለፈ ለአፈና የዘፈቀደ ስርዓትና በየመን ተፋላሚ ቡድኖች ለግዳጅ የውጊያ ምልመላ እንደሚጋለጡ ዓለም አቀፉ የፍልሰት ድርጅት በቅርቡ መግለጹ አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከታተላችሁት የምሽቱ አብይ ርዕስን ነበር። የትንታኔው መጽሔት ይቀጥላል። በልዩ ዞኑ ባቲ ወረዳ በተከሰተ የኮሌራ ወረርሽኝ ሁለት ሰዎች መሞታቸው ተገለጸ። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ በሶስት ቀበሌዎች በያዝነው ሚያዝያ ወር በተከሰተ የኮሌራ ወረርሽኝ ሁለት ሰዎች መሞታቸውን የአማራ ክልል የማህብ የህብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዲሬክተር አቶ በላይ በዛብህ ለአሜሪካ ድምፅ እንደተናገሩት በወረዳው በሶስት ቀበሌዎች በተዛመተው የኮሌራ ወረርሽኝ 162 ሰዎች በበሽታው ሲያዙ ከነዚህ ውስጥም ሁለቱ ህይወታቸው ሊያልፍ ችሏል ብለዋል። ቀሪዎቹም ወደ ህክምና ተቋማት ተወስደው በቂ ክትትልና ድጋፍ እየተደረገላቸው እንደሆነ የገለጹት አቶ በላይ ወረርሽኙ እንዳይስፋፋ ከክልሉ እስከ ወረዳ ባሉ ባለሙያዎች በትኩረት እየተሰራ መሆኑንም ገልጸዋል። አስቴር ምስጋናው ዝርዝር ዘገባ አላት። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብ ዛሬ ማክሰኞ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ የኦሮሞ ብሔረሰብ አስተዳደር ዞን በአቴ ወረዳ በሚገኙ ሶስት ቀበሌዎች በያዝነው ሚያዝያ ወር የኮሌራ ወረርሽኝ መከሰቱን ተናግረዋል። ወረርሽኙን በቁጥጥር ስር ለመዋል በትኩረት እየተሰራ እንደሆነም አቶ በላይ ገልጸዋል። መከላከል ስራዎችን ህብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ ስላለ እዚያ ያለ ባለሙያ አመራርም ጭምር እየሄደ ነው። እንደዚሁም ከህብረተሰብ ጤና ይስቱ የሄደ ቡድን አለ። የዓለም ጤና ድርጅትም ድጋፍ እያደረገ ነው። እስካሁን ወደ መቶ ስልሳ ሁለት ከትናንት የሚሆኑ ህሙማን ነበሩ። መቶ ስልሳ ሁለት ውስጥ ሁለት ሰዎች ህይወታቸው አልፏል። ያው ካለን ልምድ አንፃር ሐምሌ ነሐሴ፣ መስከረም ላይ ከባድ የውስጥ ግጭትን በነበረበት ጊዜ መቆጣጠር ችለናል ና ያው ስባለ ወደ ሌሎች ወረዳዎች እንዳይሰፋ እየሰራን ያለ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ ከስምንት ወራቱ በፊት ባወጣው ሪፖርት በአማራ ክልል በዘጠኝ ዞኖች ና በአስራ ሶስት ወረዳዎች አስራ አምስት ሺ ስድስት መቶ ሰማኒያ አምስት ሰዎች በኮሌራ በሽታ መያዛቸውን ና አንድ መቶ ሰማኒያ ዘጠኝ ሰዎች ለህልፈት መዳረጋቸውን ማስታወቁ ይታወሳል ካለፈው የካቲት ወር 2024 ወዲህ ቢያንስ በአምስት ክልሎች ማለትም በሶማሌ፣ በኦሮሚያ፣ በድሬድዋ፣ በአፋርና በሀረሪ ክልሎች ስር ባሉ 50 ወረዳዎች ውስጥ 10382 ሰዎች በኮሌራ ወረርሽኝ መታመማቸውን የኦቻ የቅርብ ሪፖርት ያሳያል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ በባቲ ወረዳ አሁን የተከሰተው የኮሌራ ወረርሽኝ በሌሎች ዞኖች እንዳይዛመትና ጉዳት እንዳያደርስ ጥብቅ ክትትል የመረጃ ውጥና ትንተና እየተሰራ ነው ብለዋል። ተፈናቃዮች በተጠለሉባቸው አካባቢዎችም የተለየ ትኩረት መደረጉን ዋና ዳይሬክተሩ ተናግረዋል። በሁሉም መጠለያ ጣቢያዎች ላይ አንድም የኮሌራ ኬዝ እስካሁን አልተከሰተም። እዛ እንዳይከሰት በከፍተኛ ሁኔታ ነው የምንሰራው። ምን አለ በመጠለያ ጣቢያዎች ላይ ያለ ችግር ምንድን ነው? ተንቀሳቃሽ የሕክምና ቡድን አለ። ስለዚህ የጤናው መዋቅር የጤና ባለሙያው ከፍተኛ ኃላፊነት ወስዶ ከታተለው በሽታ ስለሆነ ከፋ ጉዳት ያደርሳል የሚል እምነት የለኝም። የኮሌራ ወረርሽኝ ባለፈው ሁለት ሺ አስራ አምስት አመተ ምህረት ሐምሌ ወር በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳ አካባቢ ተከስቶ እንደነበር እና ዘጠና አንድ የሚደርሱ ሰዎች መሞታቸውን ያስታወሱት የኢንስቲትዩቱ ዋና ዳይሬክተር በወቅቱ በተደረገ ርብርብ መስፋፋቱን ለመቆጣጠር መቻሉን አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የተከበራችሁ ተመልካቾቻችንን፣ አድማጮቻችን ዘገባዎቻችን ይቀጥላሉ። በኢትዮጵያና ኤርትራ የሰብአዊ መብት አያያዙ የከፍ የከፋ ሆኖ እንደቀጠለ ነው ሲል የአሜሪካ የውጭ ጉዳይ ሚኒስቴር ገለጸ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራት የሰብአዊ መብቶችን አያያዝ በተመለከተ የሚያወጣውን ዓመታዊ ሪፖርት በትላንትናው ዕለት ይፋ አድርጓል። በሪፖርቱ በኢትዮጵያና ኤርትራ ያለውን የሰብአዊ መብት አያያዝ በተመለከተ የተካተተውን ጨምቆ እንግዲህ ወልደ ያሰናዳው ዘገባ በመቀጠል ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትላንት ሚያዝያ 14 ባወጣው የሀገራትን የሰብአዊ መብቶች አያያዝ በሚተነትነው እንደ አውሮፓን አቆጣጠር የ2023 ዓመታዊ ሪፖርቱ የኢትዮጵያ መንግስት ወይም የመንግስት ወኪሎች ከህግ ውጭ የዘፈቀደ ግድያ መፈጸማቸውን በርካታ የአገር ውስጥና የውጭ ሀገራት የሰብአዊ መብት ቡድኖች ሪፖርትን ጠቅሶ ይፋ አድርገዋል። ግድያዎቹ በአማራ እና በኦሮሚያ ክልል እየተካሄዱ ባሉ ግጭቶች እንዲሁም ትግራይን ጨምሮ በሌሎች የአገሪቱ ክፍሎች የተፈጸሙ እንደሆነ አስታውቋል። የክልል ፖሊስ አባላትም ከመጠን ያለፈና ሕይወት የቀጠፈ ኃይል ተጠቅመዋል። ለማሳያም በየካቲት ወር በወልቅጤ ከተማ የውሃ አገልግሎት እንዲመለስ በሰልፍ ለመጠየቅ በወጡ ነዋሪዎች ላይ በተወሰደው እርምጃ ሶስት ሰዎች ሲሞቱ ሰላሳ የሚሆኑት ደግሞ ጉዳት ደርሶባቸዋል ብለዋል። በሌሎችም አካባቢዎች የተፈጸሙ ግድያዎችን ያካተተው ሪፖርት የፌዴራል ፖሊስ ምርመራ ቢሮ በፖሊስ ኃይሎች የሚፈጸሙ ግድያዎችን በተመለከተ የሚያደርጋቸው ምርመራዎች ውስን መሆናቸውን እና የሚሰጠውን ቅጣትም በተመለከተ በምስጢር እንደሚይዝ ጠቁሟል። በግዳጅ መሰውርን አስመልክቶም በአመቱ መንግሥትን የሚነቅፉ የፖለቲካ አስተያየት የሚሰጡ ግለሰቦች፣ የቀድሞ የጦር አባላት፣ የምርመራ ጋዜጠኞች፣ የማኅበራዊ ሚዲያ አንቂዎች ተሰውረዋል ብለዋል። መንግሥት በጋዜጠኞችና በአንቂዎች ላይ እስሩን ባጠናከረበትም ወቅት የኢትዮጵያ ሰብአዊ መብቶች ኮሚሽን መንግሥት የተሰወሩትን ግለሰቦች በተመለከተ የት እንዳሉ እንዲያሳውቅና ለፍርድ መቅረብ ካለባቸውም አስተማማኝ ማስረጃውን እንዲያቀርብ በሰኔ ወር መጠየቁን አስታውሰዋል። በአማራና በኦሮሚያ እየተካሄዱ ከነበሩ ግጭቶች ጋር በተያያዘ በግዳጅ መሰወር መበራከቱን የጠቆመው ሪፖርቱ አዲስ አበባና ጅቡቲን በሚያገናኘው መንገድ የሚሰሩ ሹፌሮች መንግሥት የደህንነት ስጋታቸውን እንዲመለከት ጠይቀዋል ብለዋል። በሺህ የሚቆጠሩ የትግራይ ተወላጆች ምዕራብ ትግራይ ሲል በጠራውና በአሁኑ ወቅት አማራና ትግራይ ክልል በሚወዛገቡባቸው አካባቢዎች ተይዘው እንደሚገኙ ጠቁመዋል። በነሐሴ ወር በአሜሪካ ድምፅ የአማርኛ አገልግሎት የቀረበውንና ቅድሚያ ለሰብአዊ መብት የተሰኘ ቡድን ሶስት ሺህ የሚሆኑ የቀድሞ የመከላከያ መከላከያ አባላት የትግራይ ተወላጆች በፕሪቶሪያው ስምምነት መሰረት እንደሚለቀቁ ተስፋ ቢደረግም ባልታወቀ ስፍራ ተይዘው እንደሚገኙ የአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት በሪፖርቱ ጠቅሷል። ቪኦኤ ያነጋገራቸው የቤተሰብ አባላት ሁኔታውን ከተለቀቁ እስረኞች እንደተረዱ ማስታወቃቸውንም አክለዋል። በአማራ፣ በኦሮሚያ፣ በቤኒሻንጉል፣ በሶማሌ እና በሌሎችም ክልሎች በሚገኙ እስረኞች ላይ መንግስት ስቃይ እንደሚፈጽም ስቃይም በተመለከተ የተቋቋመው የተባበሩት መንግስታት ቡድንን ጨምሮ ኢሰመኮና ሌሎችም በሪፖርታቸው ማመልክታቸውንም አመልክተዋል። በምዕራብ ትግራይ የተያያዙ የትግራይ ተወላጆች በብረት የኮረንቲ ሽቦና ዱላ ድብደባ እንደሚፈጸምባቸውና ስቃይም በተመለከተ የተቋቋመው የነበሩት መንግስታት ቡድን ጉዳዩ እንዳሳሰበው መግለጹን ጠቅሰዋል። ከሃይማኖትም ሆነ ከሌሎች ጉዳዮች ጋር በተያያዘ መንግስት በርካታ የአማራና የኦሮሞ ተወላጆችን እንዲሁም ጋዜጠኞችን ከሕግ ሂደት ውጪ እንዳሰረ ሰባት የሚሆኑ ተቃዋሚ የኦሮሞ ተወላጆች በዘፈቀደ ለሶስት ዓመታት መያዛቸው ይህም መንግሥት በተደጋጋሚ የፍርድ ቤት ትዕዛዝንና ተገቢ የሕግ ሂደትን በመጣሱ እንደሆነና ሂዩማን ራይትስ ዎች በሰኔ ወር እስረኞቹን እንዲለቅቁ ጥሪ ማድረጉን በነሐሴ ወር ደግሞ የአማራ ብሔራዊ ንቅናቄና የተወካዮች ምክር ቤት አባሉ ክርስቲያን ታደለን ጨምሮ ሌሎችንም በአማራ ክልል ካለው ግጭት ጋር በተያያዘ መታገታቸውን ኢሰመኮም 53 እስረኞችን በአዋሽ አርባ ተገኝቶ መጎብኘቱን ከእነዚህም ውስጥ የአማራ መንግሥት ምክር ቤት አባሉ ዮሐንስ ቧያለው እንዲሁም የአዲስ አበባ ከተማ ምክር ቤት አባሉ ካሳ ተሻገር እንደሚገኙበት፣ ግለሰቦቹም በምርጫ ክልላቸው ተይዘው ወደ አፋር ክልል እንደተወሰዱ፣ ታሳሪዎቹም በአዋሽ አርባ ይደርስባቸው ስለነበረው ዘር ተኮር ስድብና ዛቻ ለኢሰመኮ መናገራቸውን ሪፖርቱ አትቷል። በህወሓትና በመንግስት መካከል የነበረው ግጭት በፕሪቶሪያው ስምምነት መሰረት ቢቆምም በአማራና በኦሮሚያ ሁከቱ መቀጠሉን በትግራይ፣ በአማራ፣ በአፋር እና በኦሮሚያ በዕቅድ የተፈጸመ ብሎ የገለጻቸውና ዓለም አቀፍ ሕግጋትን የጣሱ ወንጀሎች መፈጸማቸውን ከእነዚህ ውስጥም የጅምላ ግድያ፣ መደፈር፣ በረሃብ መቅጣት በግዳጅ ማፈናቀልና በዘፈቀደ ማሰር እንደተፈጸመ ዘርዝሯል። የኤርትራ ወታደሮችና የአማራ ሚሊሻ በሚፈጽሟቸው ጥቃቶች በትግራይ ያለው ግጭት እንዳልቆመ በተመድ የተቋቋመው ዓለም አቀፍ የሰብአዊ መብት የባለሙያዎች ቡድን ማስታወቁን የውጭ ጉዳይ ሚኒስቴሩ ዓመታዊ የሰብአዊ መብት ሪፖርት አስታውቋል። በነሐሴ ወር የኢትዮጵያ መከላከያ ሰራዊት በፈጸመው የአየር ጥቃት በፍኖተ ሰላም፣ ባህር ዳርና ሸዋ ሮቢት በጅምላ ሰዎች መገደላቸውን በዛው በነሐሴ ወር የጸጥታ ኃይሎች በጮጴ ወረዳ 12 ሲቪሎችን መግደላቸውን የኦሮሞ ፌዴራሊስት ኮንግረስ ለቪኦኤ አማርኛ ቋንቋ አገልግሎት ማስታወቁን፣ ሌብነትን በተመለከተ በሁሉም ደረጃ ያሉ ባለሥልጣናት የተሳተፉበትና በተመድና በሌሎችም ለጋሾች የተላከ የእርዳታ ምግብ ተዘርፎ ለገበያ መቅረቡንና ባለፈው መጋቢት መጋለጡን ሪፖርቱ አስታ አስታውሰዋል። በጥቅምት ወር 2014 የሰላም ስምምነት ቢፈርምም በኤርትራ ወታደሮችና የሚሊሺያ ቡድኖች የሚፈጸሙ ጥቃቶች መቀጠላቸውን የፌዴራል አገር መከላከያ ኃይል፣ የኤርትራ መከላከያ ኃይል፣ የህወሀት ኃይሎችና የአማራ ኃይሎች በሰሜን ኢትዮጵያ በነበረው ግጭት የጦር ወንጀሎች መፈጸማቸውን ከእነዚህም ውስጥ ግድያ መደፈርና ሌሎች የፆታ ጥቃቶች እንደሚገኙበት ባለፈው መጋቢት የአሜሪካው የውጭ ጉዳይ ሚኒስቴር ማስታወቁን በአጠቃላይ በኢትዮጵያ አይነታቸው ብርከት ያለ የሰብአዊ ጥሰቶች በዓመቱ መቀጠላቸውን ሪፖርቱ አውስተዋል። ኤርትራን በተመለከተ ከቀደመው ዓመት አንጻር የተለየ ለውጥ እንደሌለ፣ የኤርትራ መከላከያ ኃይሎች በሰሜን ኢትዮጵያ በነበረው ግጭት የጦር ወንጀሎችን ጨምሮ ግድያ፣ መድፈርና ሌሎች የፆታ ጥቃቶች መፈጸማቸውን በአገሪቱ መንግስት የግዳጅ መሰወር ሰቆቃ፣ ጭካኔ የተሞላበትና ኢሰባዊ የሆነ አያያዝ፣ አስቸጋሪና ህይወትን አደጋ ላይ የሚጥል የእስር ቤት ሁኔታ፣ በዘፈቀደ መያዝና መታሰር፣ የፍትህ አካላት ገለልተኛ አለመሆን፣ በፖለቲካ ምክንያት መታገት፣ በሌሎች ሀገራት በሚገኙ ኤርትራውያን ላይ የሚፈጸም ጭቆና፣ በሰዎች የግል ጉዳይ በህገ ወጥ መንገድ ጣልቃ መግባት፣ አንድ የቤተሰብ አባል አጠፋ ለተባለው ሌላው የቤተሰብ አባል መቅጣት ከግጭት ጋር የተያያዙ የጾታ ጥቃቶች፣ ህጻናት በትጥቅ ግጭት እንዲሳተፉ በመንግስት መመልመል፣ በጋዜጠኞች ላይ ኢፍትሐዊ እስርን ጨምሮ በሚዲያና በግለሰቦች ላይ ሐሳብን የመግለጽ መብት መታፈን፣ በሰላማዊ መንገድ የመሰብሰብና የመደራጀት መብት እገዳ፣ በአገር ውስጥም ሆነ ወደ ውጭ ሀገራት በሚደረግ ጉዞ ላይ የተጣለ ገደብ፣ በፖለቲካ ተሳትፎ ላይ የተጣለ ጠንካራ ገደብ፣ የአገር ውስጥም ሆነ የውጭ ሀገራት የሰብአዊ መብት ቡድኖች ላይ የተጣለ ገደብ፣ ዜጎች በነጻና ፍትሐዊ ምርጫ መንግስታቸውን በሰላማዊ መንገድ መቀየር አለመቻል ወዘተ የመሳሰሉት ጥሰቶች መቀጠላቸውን የአሜሪካው የውጭ ጉዳይ ሚኒስቴር ኤርትራን በተመለከተ በአካተተው ሪፖርት ላይ አመልክተዋል። በብሔራዊ ውትድርናም ሆነ በሚሊሻ አገልግሎት ላለመሳተፍ ይፈልጋሉ ተብሎ የተጠረጠሩ፣ መንግስትን የሚተቹ፣ ካለ መውጫ ቪዛ ከሀገር ለመውጣት ይሞክራሉ ወይም በግልጽ ያልተጠቀሰና የብሔራዊ ደህንነት ስጋት ናቸው በሚል የተጠረጠሩ ግለሰቦችን የጸጥታ ኃይሎች እንደሚያግቱ፣ በርካታ የፖለቲካ እስረኞች ከ20 ዓመታት በላይ ፍርድ ቤት ሳይቀርቡ እስር ላይ እንደሚገኙ አምስት መቶ የሚሆኑ የክርስትና ሃይማኖት ተከታዮች ካለ ፍርድ ሂደት ታስረው እንደሚገኙ ባለፈው ሚያዝያ አንድ መቶ ሶስት የሚሆኑ የክርስትና እምነት ተከታዮች አስመራ ውስጥ ተይዘው ወደ ማይሰርዋ እስር ቤት እንደተወሰዱ በሐምሌ ወርብ ከነበረ ተቃውሞ ጋር በተያያዘ ተይዞ የነበሩ ሦስት መቶ የእስልምና ተከታዮች መለቀቃቸውን ሪፖርቱ አትተዋል። በኤርትራ በሌሎችም ሁኔታዎች ውስጥ የሰብዓዊ መብትን የተመለከቱ ጥሰቶች እንደሚስተዋሉ ሪፖርቱ አመልክተዋል። አድማጮች፣ በዚህ ሪፖርት ላይ የኢትዮጵያን መንግሥት ምላሽ ለማግኘት ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ ደውለን ምላሽ አላገኘንም። የኢትዮጵያና የኤርትራ መንግሥትን ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ እንግዲ ወልዴ፣ ዋሽንግተን ዲሲ ዝግጅታችንን በመከታተል ላይ የምትገኙ አድማጭ ተመልካቾቻችን አሁን በደረሰን መረጃ እንግዲህ በዌብና ማህበራዊ ድረገጽ ላይ የቀደሙት የመጀመሪያ አብይ ርዕስ እንዲሁም ደግሞ ተከታዩ ዘገባ በድምጽ ሲተላለፍ እንዳልነበረና ምስል ብቻ ስትመለከቱ እንደነበረ አስታውቃችሁናል። ይህንን በማስመልከት ዘገባዎቹን እንደግማቸዋለን። በሬዲዮ ሞገድ ላይ ስትከታተሉ ለነበራችሁ አድማጭና ተመልካቾቻችን እንግዲህ ይቅርታ ልንጠይቅ እንወዳለን። ምክንያቱም ዘገባዎቹን ብትከታተሏቸውም እናንተ ሌሎች በ ሲከታተሉ የነበሩ አድማጭና ተመልካቾች ግን አልደረሰም። ስለዚህ የቀደመውን አብይ ሩስም በድጋሚ አስተዋውቃለሁ። በጀልባ መገልበጥ አደጋ ቢያንስ ሀያ አንድ ኢትዮጵያውያን ህይወት ማለፉ ተገለጸ። በጀልባ አደጋ መሞታቸው ከተረጋገጠ ሀያ አንድ ፍልሰተኞች በተጨማሪም ሌሎች ሀያ ሶስት ኢትዮጵያውያን እስካሁንም ማግኘት እንዳልተቻለ ዓለም አቀፉ የፍልሰት ድርጅት ገልጿል። አደጋው የደረሰው ሳዑዲ አረቢያ መግባት የተሳናቸው ሰባ ሰባት ኢትዮጵያውያንን አሳፍራ ከየመን በመመለስ ላይ እያለች ጀልባዋ በመገልበጧ መሆኑን የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ኬቪራይ ለአሜሪካ ድምጽ ተናግሯል። ኬኔዲ አባተ ዝርዝር ዘገባ አለው። ትናንት ሚያዚያ 14 ቀን 2016 ዓ.ም ምሽት ላይ ከየመን የባህር ዳርቻ 77 ኢትዮጵያውያን ፍልሰተኞችን አሳፍራ ወደ ጅቡቲ ስትጓዝ የነበረች ጀልባ በጅቡቲ የባህር ዳርቻ አካባቢ ተገልብጣ እስካሁን ድረስ አንድ ሕፃንና ሴቶችን ጨምሮ ቢያንስ 21 ኢትዮጵያውያን መሞታቸውን ዓለም አቀፉ የፍልሰት ድርጅት አዮም ገልጿል። በጅቡቲ የኢትዮጵያ ኤምባሲ እንዲሁም ዓለም አቀፉ የፍልሰት ድርጅት የሟቾቹ ቁጥር 16 እንደነበረ እና 28 ሰዎች ደግሞ እንዳልተገኙ ዛሬ ከሰዓት በኋላ ገልጸው የነበረ ቢሆንም፣ የአይኦኤም የኢትዮጵያ ቃል አቀባይ ከቪ ራይ የሟቾቹ ቁጥር ማሻቀቡን አመሻሽ ላይ ለአሜሪካ ድምፅ ተናግረዋል። በደረሱ ሪፖርቶች መሰረት አንድ ሕፃንና ስድስት ሴቶችን ጨምሮ ቢያንስ ሰባ ሰባት ፍልሰተኞችን ያሳፈረ ጀልባ በጅቡቲ የባህር ዳርቻ ላይ ተገልብጠዋል። እስካሁን ሕይወታቸው ያለፈ ሀያ አንድ ሰዎች አስክሬን ሲገኝ ሀያ ሶስት ሰዎች ጠፍተዋል። ሰላሳ ሶስት ፍልሰተኞች ከአደጋው በሕይወት ተርፈዋል። የትናንት ምሽቱ የጀልባ መገልበጥ አደጋ የተሰማው በተመሳሳይ ስፍራ በደረሰ መሰል አደጋ ቢያንስ 38 ኢትዮጵያውያን ፍልሰተኞች ከሞቱ ከሁለት ሳምንታት በኋላ ነው። ሁለቱም አደጋዎች የተከሰቱት በተመሳሳይ ሁኔታ ፍልሰተኞቹ ከየመን በመመለስ ላይ ሳሉ እንደሆነ የዓለም አቀፉ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ከቪራይ ገልጸዋል። አደጋው ከሁለት ሳምንት በፊት ከደረሰው አሳዛኝ ክስተት ጋር ተመሳሳይ ነው። ሁለቱም አደጋዎች የተከሰቱት የተሻለ ስራና እድል ለማግኘት ተስፋ ሰንቀው ወደ ሳውዲ አረቢያ እየተጓዙ መድረስ ያልቻሉ ፍልሰተኞች ከየመን ወደ ጅቡቲ በመመለስ ላይ እያሉ ነው። የዓለም አቀፉ የፍልሰት ድርጅት የጅቡቲ መስሪያ ቤት ከጅቡቲ የባህር ጠረፍ ጠባቂዎችና ከአካባቢው ባለስልጣናት ጋር በመሆን በአደጋው የጠፉትን ፍልሰተኞች የማፈላለግ ሥራ በማከናወን ላይ እንደሚገኝም የድርጅቱ የኢትዮጵያ ቃል አቀባይ ኬቪራይ ገልጸዋል። በጉዳዩ ላይ አስተያየት እንዲሰጡን የጠየቅናቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ በተደጋጋሚ እየተከሰተ ባለው መሰል አደጋ ዙሪያ ብዙ ጊዜ አስተያየት እንደተሰጠ ገልጸው የትላንቱን የጀልባ አደጋ በተመለከተ ምንም ማለት እንደማይፈልጉ ተናግረዋል። የውጭ ጉዳይ ቃል አቀባዩ ከሁለት ሳምንት በፊት የተከሰተውን ተመሳሳይ አደጋ በማስመልከት በሰጡን አስተያየት ከሳውዲ አረቢያ ህጋዊ የመኖሪያ ፈቃድ የሌላቸው ፍልሰተኞችን ለመመለስ ጥረት በሚደረግበት ወቅት የደረሰው የፍልሰተኞች ህልፈት የችግሩን አስከፊነት የሚያሳይ ነው ብለው ነበር። በህገ ወጥ ጉዞው ፍልሰተኞች የህገ ወጥ አዘዋዋሪዎች የጥቅም ኢላማ ከመሆናቸው ባለፈ ለአፈና የዘፈቀደ ስርዓትና በየመን ተፋላሚ ቡድኖች ለግዳጅ የውጊያ ምልመላ እንደሚጋለጡ ዓለም አቀፉ የፍልሰት ድርጅት በቅርቡ መግለጹ አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ በሶስት ቀበሌዎች በያዝነው ሚያዝያ ወር በተከሰተ የኮሌራ ወረርሽኝ ሁለት ሰዎች መሞታቸውን የአማራ ክልል የማህበረሰብ ጤና ኢንስቲትዩት አስታውቋል። አስቴር ምስጋናው ዘገባ አላት። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብ ዛሬ ማክሰኞ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ የኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ በሚገኙ ሶስት ቀበሌዎች በያዝነው ሚያዝያ ወር የኮሌራ ወረርሽኝ መከሰቱን ተናግረዋል። ወረርሽኙን በቁጥጥር ስር ለማዋል በትኩረት እየተሰራ እንደሆነም አቶ በላይ ገልጸዋል። መከላከል ስራዎችን ልዩ የህብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ ስላለ እዚያ ያለ ባለሙያ አመራርን ጭምር እየሄደ ነው። እንደዚሁም ከህብረተሰብ ጤና ኢንስቲትዩት የሄደ ቡድን አለ። የዓለም ጤና ድርጅትም ድጋፍ እያደረገ ነው። እስካሁን ወደ መቶ ስልሳ ሁለት ከትናንት የሚሆኑ ህሙማን ነበሩ። መቶ ስልሳ ሁለት ውስጥ ሁለት ሰዎች ህይወታቸው አልፏል። ያው ካለን ልምድ አንጻር ሐምሌ ነሐሴ፣ መስከረም ላይ ከባድ የውስጥ ግጭትን በነበረበት ጊዜ መቆጣጠር ችለናል ና ያው ወደ ሌሎች ወረዳዎች እንዳይሰፋ እየሰራን ያለ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ ከስምንት ወራቱ በፊት ባወጣው ሪፖርት በአማራ ክልል በዘጠኝ ዞኖች ና በአስራ ሶስት ወረዳዎች አስራ አምስት ሺ ስድስት መቶ ሰማኒያ አምስት ሰዎች በኮሌራ በሽታ መያዛቸውን ና አንድ መቶ ሰማኒያ ዘጠኝ ሰዎች ለህልፈት መዳረጋቸውን ማስታወቁ ይታወሳል ካለፈው የካቲት ወር 2024 ወዲህ ቢያንስ በአምስት ክልሎች ማለትም በሶማሌ፣ በኦሮሚያ፣ በድሬዳዋ፣ በአፋርና በሀረሪ ክልሎች ስር ባሉ 50 ወረዳዎች ውስጥ 10382 ሰዎች በኮሌራ ወረርሽኝ መታመማቸውን የኦቻ የቅርብ ሪፖርት ያሳያል። የአማራ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ በባቲ ወረዳ አሁን የተከሰተው የኮሌራ ወረርሽኝ በሌሎች ዞኖች እንዳይዛመትና ጉዳት እንዳያደርስ ጥብቅ ክትትል የመረጃ የሚያገለግሉ ውጥና ትንተና እየተሰራ ነው ብለዋል። ተፈናቃዮች በተጠልሉባቸው አካባቢዎችም የተለየ ትኩረት መደረጉን ዋና ዳይሬክተሩ ተናግረዋል። በሁሉም መጠለያ ጣቢያዎች ላይ አንድም የኮሌራ ኬዝ እስካሁን አልተከሰተም። እዛ እንዳይከሰት በከፍተኛ ሁኔታ ነው የምንሰራው። ምን አለ በመጠለያ ጣቢያዎች ላይ ያለ ችግር ምንድን ነው? ተንቀሳቃሽ የህክምና ቡድን አለ። ስለዚህ የጤናው መዋቅር የጤና ባለሙያው ከፍተኛ ኃላፊነት ወስዶ ከታተለው በሽታ ስለሆነ ለከፋ ጉዳት ያደርሳል የሚል እምነት የለኝም። የኮሌራ ወረርሽኝ ባለፈው ሁለት ሺ አስራ አምስት አመተ ምረት ሐምሌ ወር በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳ አካባቢ ተከስቶ እንደነበርና ዘጠና አንድ የሚደርሱ ሰዎች መሞታቸውን ያስታወሱት የኢንስቲትዩቱ ዋና ዳይሬክተር በወቅቱ በተደረገ ርብርብ መስፋፋቱን ለመቆጣጠር መቻሉን አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የተከታተላችሁት እንግዲህ ከትንታኔው መጽሔት ተደመው በኋላ የተደገመውን ዘገባ ነበረ። አብራችሁን ስለሆናችሁ እናመሰግናለን። ለተፈጠረው የቴክኒክ ብልሽት በድጋሚ ቅርታ እየጠየቅን ወደ ተከታዩ ዘገባ ነው የምናልፈው። የራያ ወረዳዎች የግጭት ተፈናቃዮች ቁጥር 50 ሺህ መድረሱን ኦቻ አስታወቀ። በራያ ላማጣዛን ዛታና ኦፍላ ወረዳዎች በተቀሰቀሰው የጸጥታ ችግር ወደ ሰሜን ወሎና ዋግ ህምራ ብሔረሰብ ዞኖች የተፈናቀሉ ሰዎች ቁጥር ሀምሳ ሺህ መድረሱን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ አስታውቋል። ትላንት ሰኞ በወጣው ሪፖርቱም ተፈናቃዮቹ ያሉበትን አሳሳቢ ሁኔታ የጠቆመው ኦቻ በተለይም ደግሞ ሴቶችና ህጻናት በህይወት ለመቆየት ሰፊ የሆነ ሰብአዊ ድጋፍ እንደሚያስፈልጋቸውም አሳስቧል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኦኤንናቻ ከሚያዝያ አምስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ጀምሮ በአላማጣ ከተማ በራያ አላማጣ በዛታና ኦፍላ ወረዳዎች በተቀሰቀሰው የጸጥታ ችግር ተፈናቅለው ወደ ሰሜን ወሎ ዞን ቆቦና ወደ ዋግምራ ብሔረሰብ ዞን ሰቆጣ ከተሞች የተፈናቀሉ ሰዎች ቁጥር ሀምሳ ሺ መድረሱን አስታውቋል። የማስተባበሪያ ቢሮ በአማራ ክልል የሰሜን ወሎንና የዋግምራ ብሔረሰብ አስተዳደር ዞኖች አመራሮችን ዋቢ አድርጎ ትናንት ሰኞ ሚያዝያ 4 ቀን 2016 ዓ ም ባወጣው ሪፖርቱ ላይ እንዳመለከተው 50 ሺህ ይደርሳሉ ካላቸው ተፈናቃዮች ውስጥ 42 ሺዎቹ በቆቦ፣ ቀሪዎቹ 8 ሺህ 300ዎቹ ደግሞ በሰቆጣ ይገኛሉ። ወደ ቆቦ ከተማ ከተፈናቀሉት ውስጥ አብዛኞቹ ሴቶች፣ ህጻናትና አዛውንቶች እንደሆኑና በሰዎች ቤት ተጠግተው እንደሚገኙ ኦቻ ጠቅሷል። ህይወታቸውን ለመታደግም አፋጣኝ ሰብአዊ ድጋፍ እንደሚያስፈልጋቸው አስታውቋል። ቀሪዎቹ ተፈናቃዮች ከቆቦ ከተማ 3 ኪሎ ሜትር ርቀት ላይ በሚገኘውና ግንባታው ባልተጠናቀቀው የኢንዱስትሪ መንደር ላይ መስፈራቸውን የገለጸው ኦቻ የጤና ችግር ሊያስከትል ለሚችል የበልግ ዝናብም ተጋላጭ መሆናቸውን በሪፖርቱ አስፍሯል። ተፈናቃዮቹን ወደ ሌሎች አካባቢዎች ለማስፈርም እንቅስቃሴ መኖሩን አመልክቷል። በኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ተወካይ አታለላ ቦሀይ ግን ኦቻ ያወጣው ሪፖርት የተጋነንና ከእውነት የራቀ ነው ብለዋል። ተቋማችን ይህንን መረጃ እንደሰማ ኮሚቴዎችን አቋቁሞ ሰዎች ልኮ ቦታው ድረስ ፍራይዶ ሰርተዋል። ቆቦ ዋጃ ሄደዋል። ተፈናቅሎ አሉ ተብሎ ወሬው በተወራበት አካባቢ ድረስ ሂደዋል የኛ ሰዎች ወደ አምስት ሺ ኩንታል በላይ የሚሆን ሰብአዊ ድጋፍ አብሮ ይዘው ሂደዋል። ሲሄዱ ግን የለም መጥተው ነበር የተወሰኑ ሰዎች። ሲመለሱ ምናልባት ቤታቸው ባዶ ሆኖ ተቸግረው ከሆኑ ስን ጥናት አድርገን እንሰጣለን በሚል የተሄደው ሰብአዊ ድጋፍ እዛው ለዞን ምግቡ አስተናቀፈ ቤት ገቢ እንዲደረግ ተደርጓል። ምንም ሰው ግን እርዳታ ፈላጊ አልተገኘም። ከእውነቱ የራቀ የተጋነነ ነው። የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አለሙ ይመር በበኩላቸው በኦቻ የቀረበው ቁጥር ቢያንስ እንጂ አልተጋነንም ይላሉ። ሆኖም ከትናንት ጀምሮ ተፈናቃዮችን ወደ ቀያቸው የመመለስ ስራ እየተሰራ እንደሆነ አስታውቀው አሁን በቆቦ የሚገኘው ተፈናቃይ ቁጥር መጀመሪያ ላይ ከነበረው መቀነሱን አስረድተዋል። እነዚህን ሰዎች ከተማ አስተዳደሩም ወረዳውም ካለው በጀት ከኪሳቸውም እያወጡ ዳቦ እየገዛ ለሁለት ቀንና ለሶስት ቀን የደገፈበት ሁኔታ ነው ያለው። ለክልል ጠይቅና ክልሉም ለፌዴራል ጠይቆ የተወሰነ ሪሶርስ ተፈቅዶ አሁን የመጣበት ሁኔታ ነው ያለው። ይሁን እንጂ ተፈናቃዮቹ አሁን ባለበት ሁኔታ የመንግስት የሚያው ድጋፍ አናሳ ስለነበረ ከዚህ ሁነን ከምንሞት እዛው ተጠግተን እስከ መጨረሻው ትግል ማድረግ አለብን የሚለውን ነገር መሰረት አድርጎ ወደየአካባቢያቸው የመመለስ ስራ ነው የሰራነው። ከትናንት ጀምሮ አሁን የተወሰነ አቅመ ደካሞች ካልሆኑ በስተቀር ወጣቱም፣ ሴቱም፣ አዋቂውም ወረዴ ወደ የአካባቢው የገባ እየገባ ነው። ኦቻ በትናንቱም ሆነ ባለፈው ሳምንት ሐሙስ ሚያዝያ 11 ቀን 2016 ዓ ምት ባወጣቸው ሪፖርቶቹ የአደጋ ስጋት አመራር ኮሚሽን ልኡካን ቡድን ተፈናቃዮች ወደሚገኙባቸው አካባቢዎች መንቀሳቀሳቸውን ዘግቦ ነበር። ከተማ ተፈናቅለው በቆቦ ኢንዱስትሪ ፓርክ ውስጥ የተጠለሉና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጭም አሁንም በሺዎች የሚቆጠሩ ተፈናቃዮች በቆቦ ከተማ ውስጥ ይገኛሉ ብለዋል። የተወሰነ ኃይል ወደ ዋጃ ተብሎ ተነስቶ ዋጃ ካምፕ እኔ ቆቦ ነኝ ያለው ቆቦ ከተማው ላይ ካምፕ ላይ እየገባለ ወልዲያ ይሄዳለ ቆቦ ላይ በጣም ብዙ ህዝብ ነው እኮ በቃ ቢያንስ ከሀያ እስከ ሰላሳ ሺ የሚሆን ህዝብ አለ። ቻ በሪፖርቱ ከወልዲያ ከተማ ወደ ዋግምራዞን ሰቆጣ ከተማ ያለው መንገድ የደህንነት ስጋት እንዳለበት ጠቅሶ ስለ ተፈናቃዮቹ በስፍራው ተገኝቶ ተጨባጭ እውነታን ለመረዳት እንዳልተቻለ አመልክቷል። የዋግምራ ብሔረሰብ አስተዳደር ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ ምህረት መላኩ ደግሞ ግብረ ሰናይ ድርጅቶቹ አንድ መስመርን ብቻ ከመጠቀም ሌሎች አማራጮችንም ፈትሸው ተፈናቃዮቹ የሚረዱበትን እንቅስቃሴ እንዲያደርጉ ጠይቀዋል። ጠይ ያልተፈናቀለለ ማለት ኮማንድ ፖስቱ ቆዩ፣ ጠብቁ የተሰጠ ለሚዲያ አስፈላጊውን መረጃ ፈጥነን አልሰጠንም፣ ግን ተፈናቃዮችን ለማግኘት ጥረት አድርገናል። የመጡ አሉ። ለድርቅ ተገናጭ ወገኖች ስንሰጥ ከነበረው መጋዘናችን ላይ ካለው መጠባበቂያ ወገን እስኪደርስ ድረስ ሰው እንዳይሞት፣ በረሃብ እንዳይሞት ብለን ከትናንት ወዲያ ወስደን በእግራቸው ለመጡ ተፈናቃይ ወገኖች በሰቆጣ ወረዳ ሐሙሴት የምትባል ትምህርት ቤት ላይ ነው የተጠለሎች በርከት ያሉት ላይ ድጋፍ ሰጥተናል። አሁን ከተማ ላይ መጥተው የገቡት ድጋፍ እየጠየቁ ነው። መንግስታዊና የሰብአዊ ተራድኦ ተቋማት የምግብ እርዳታና እርዳታ የጤና አገልግሎት መስጠት ቢጀምሩም ከችግሩ ስፋት ጋር እንደማይመጣጠን ኦቻ በትላንቱ ሪፖርቱ ላይ አስታውቋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ መስፍን አድራጌን ለዘገባው እናመሰግናለን። ለወራት የታገቱ ሰራተኞች የት እንዳሉ እንደማይታወቅ ቤተሰቦቻቸው ገለጹ። ከሶስት ወራት በፊት የታገቱት በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የግብርና ጽህፈት ቤት ኃላፊና ሶስት ባልደረቦቻቸው ደብዛቸው በመጥፋቱ ስጋት ውስጥ መውደቃቸውን ቤተሰቦቻቸው ተናግረዋል። ሰራተኞቹ በፋኖ ታጣቂዎች መታገታቸውንና የማስለቀቂያ ገንዘብ ተጠይቀው እንደነበረ የገለጹት ቤተሰቦቻቸው እስካሁን ድረስ ድምጻቸውን ሰምተ ተው እንደማያውቁም ነው ያስረዱት። በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ስለ እገታው መረጃ እንደደረሰው ጠቅሶ ክትትል መጀመሩን ለአሜሪካ ድምፅ አስታውቋል። በዚህ ዙሪያ የተጠናቀረውን ዘገባ የምታደርሰን ፀሐይ ዳምጠው ናት። ባለፈው ጥር 12 ቀን 2016 ዓ.ም በአማራ ክልል የኦሮሞ ብሔረሰብ አስተዳዳሪ ዞን ጅሌ ጥሙጋ ወረዳ ሰንበቴ ከተማ ለስራ ቆይተው ወደ ከምሴ በመመለስ ላይ እያሉ በሰሜን ሸዋ ዞን እፍራታ ግድም ወረዳ ካራ ቆሬ ከተማ ላይ የታገቱ የልዩ ዞኑ የግብርና ጽህፈት ቤት ኃላፊና ባልደረቦቻቸው እስካሁን የት እንዳሉ እንደማይታወቅ ቤተሰቦቻቸው ተናግረዋል። ከታገቱት ሰዎች ውስጥ አቶ በረሳ ረጋሳ አንዱ ሲሆኑ ባለቤት ቤታቸው ወይዘሮ የቴንሽ ሽጉጥ ቤተሰባቸው ከፍተኛ ውጥረት ውስጥ መግባቱን በስልክ ለአሜሪካ ድምጽ ገልጸዋል። ሁላቸውን ልንሰማ አልቻልንም። ቤተሰብ በቃ ከመረበሽ ውጪ በተጨባጭ እዚህ ቦታ አሉ የሚባል ነገር አላገኘንም። በጣም ነው ቤተሰባችን እየተረበሸ ነው። ከዩኒቨርሲቲ ጀምሮ ልጆች በቃይ በስቃይ ውስጥ ነው ያሉት። ምንም ማድረግ አልቻልኩ። በቃ ማልቀት ነው ሀዘን ነው ቤታችን ሀዘን። ወይዘሮ ቡዜ ለሜቻ የልዩ ዞኑ የግብርና ጽሕፈት ቤት ባልደረባ የሆኑት ባለቤታቸው አቶ መርጊያ አንገራሳ ከታገቱት ወራት መቆጠራቸው አስታውሰው ያሉበትን ሁኔታ አስረድተዋል። መፍትያ ጣኔ በእናንተ በኩል መፍትያውን ፈልጓሉ። ከሚሴ ሽማግሌዎች ከረቆሪ ላይ ስንደውል ደግሞ እኛ ላይ አትደውሉ እኛ እጃችን አንስተናል ብሎ በቃ በነሱ ደግሞ ስልካቸውን ዘጉ። መጨረሻ ላይ ይኑሩ ይሞቱ ምንም በቃ ምንም አልሰማንም እስካሁን። ወይዘሮ ቴንሽ አክለው ለሚመለከተው ሁሉ ጉዳዩን አመልክተው ሂደቱን እየተከታተሉ እንደሚገኙም ገልጸዋል። ለቀይ መስቀል ለሹመራይቶችም አስተላልፈናል። ከኛ የሚጠበቀውን ፎርማሊቲ ሁሉ አሟልተን እያፈላለግን ነው። ምንም ነገር ግን እስካሁን ይሄ ነው አልተባልንም። ሁሉም አካል ይሄን ቤተሰብ ችግራችንን ተረድቶ ያሳዘነኝ የሚል አካል እንኳ ይሄንን ሰምቶ አደራ ሰዎቻችንን እንዲለቁልን ወይዘሮ ብዙ የበኩላቸው ታጣቂዎቹ ባለቤታቸውን ጨምሮ ያገቷቸው ሌሎች ሰራተኞችን እንዲለቋቸውም ተማጽነዋል። ልጆቹ በጣም ችግር ላይ ነው። አሁን አባታችን መቼ ነው የምመጣው? በር ስኳካ በቃ ወደ በሪ ነው የምሮጡት። በጣም ችግር ላይ ነው ልጆቹ። ለሊትም ቀንም እያለቀፉ በቃ ከሞቱም በህይወቱም ካሉ በቃ መንግስትም ቢሆን ዋናውም ቢሆን ቤተሰቦቻችን ይለቀቅ በቃ ቤተሰቦቻችን ወደ ቤቱም ይመለስ በቃ የግብርና ጽህፈት ቤት ስር ሰራተኞችን እገታ በተመለከተ በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት መረጃን እንደደረሰው ኃላፊው አቶ አለባቸው ብርሃኑ ለአሜሪካ ድምጽ ገልጸዋል አቤቱታው ደርሶናል ያው ዝም ብለን አካባቢው ሁሉ ሰዎችን መረጃ እንዲሁም ስልክ እየደዋወልን እያሰባሰብን ነው ገና የተለየ ነገር የለም ቤተሰቦቻቸውንም እንዲሁ ትላንትና ትላንት ወዲያ ማናገር ተጨማሪ አዲስ ነገር ካለ ብለን ነበር አናግረናቸዋል እስካሁን ተጨባጭ ነገር ምንም ነገር ያገ ያገኝ ነው ነገር የለም ግን ያው መረጃ አለን እየተከታተል ነው ነው። በጉዳዩ ላይ ከአማራ ክልልና ከኦሮሞ ብሔረሰብ አስተዳደር ዞን ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና ከአሁን ቀደም የኦሮሞ ብሔረሰብ አስተዳደር ዞን የብልጽግና ጽህፈት ቤት ኃላፊ አቶ አብደላ አህመድ ስለ እገታው ተጠይቀው በሰጡት ምላሽ አራቱ የግብርና ጽፈት ቤት ሰራተኞች መታገታቸውን አረጋግጠው የፋኖ ቡድን ታጣቂዎችን ተጠያቂ ማድረጋቸው ይታወሳል። ለአሜሪካ ድምፅ አሄዳምጠው ከአዲስ አበባ። በመቀጠል ደግሞ ከሀገር ውስጥ ጉዳዮች ወጣ ብለን ወደ አለም አቀፍ ጉዳዮች ነው ፊታችንን የምናዞረው ብሊንከን የሁለቱ ሀገራቶች ውጥረት ወዳየለበት ወደ ቻይና ተመልሰዋል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሻንጋይ ና በጀንግ ከሚገኙ ከፍተኛ ባለስልጣናት ጋር ሩሲያ በዩክሬን ላይ ስለምታካሄደው ጦርነት የመካከለኛው ምስራቅ ቀውስን እንዲሁም ደግሞ የደቡብ ቻይና ባህርና የሰብአዊ መብቶችን ጨምሮ በተለያዩ ጉዳዮች ላይ ለመወያየት በዚህ ሳምንት ከሚያዝያ 16 እስከ ሚያዝያ 18 ለሚሆን ጊዜ ወደ ቻይና ማቅናታቸው ተገልጿል። የአሜሪካ ድምጽ የውጭ ጉዳይ ሚኒስቴር ቢሮ ኃላፊ ኒክ ቺንግ የላከውን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የመብት ጉዳዮችን ወደሚያነሱበት ወደ ቻይና ለውይይት ከመሄዳቸው አንድ ቀን ቀደም ብሎ ትናንት ሰኞ ከእስያ እስከ መካከለኛው ምስራቅ ያሉትን የመብት ጉዳዮች የሚያነሳውን የውጭ ጉዳይ ሚኒስቴር አመታዊ የሰብአዊ መብት ተግባራት ሪፖርት ይፋ አድርገዋል። በበርማ ውስጥ ሮሂንግያ በጂንጂያንግ ውስጥ የውጉር ተወላጆች በሰው ልጆች ላይ የሚፈጸም የዘር ማጥፋት ወንጀሎች ሰልባዎች ናቸው። ዩናይትድ ስቴትስ በቀጥታ ተጠያቂ ለሆኑ መንግስታት ጉዳዩ የሚያሳስበን እንደሆነ ማንሳቷን ትቀጥላለች። ብሊንከን ቻይና ሩሲያ ከዩክሬን ጋር በምታደርገው ጦርነት ለሩሲያ ስለምትሰጠው ድጋፍም ተናግረዋል። ዩናይትድ ስቴትስ በቡድን ሰባት ውስጥ ከሚገኙ ሌሎች አገራት ጋር በመሆን ቻይና ሩሲያ ወታደራዊ ምርቷን ለማስፋፋት የምትጠቀምባቸውን ለሲቪልና ወታደራዊ መሳሪያዎች መስሪያ የሚውሉ ቁሳቁሶችና የጦር መሳሪያዎችን ማስተላለፍ እንድታቆም አሳስባለች። ዩናይትድ ስቴትስ እንደ አስፈላጊነቱ ተጨማሪ እርምጃዎችን ለመውሰድ መዘጋጀቷን ገልጻለች። ቤጂንግ ግን የዋሽንግተንን ስጋት ውድቅ አድርጋለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ሚን በመርህ ደረጃ በቻይናና በሩሲያ መካከል በተለያዩ መስኮች ያለው የተለመደ ትብብር መቋረጥ ወይም መገደብ የለበትም። የቀድሞው የአሜሪካ ወታደራዊ ባለስልጣናት ተጨማሪ ማዕቀብ እንደሚያስፈልግ ይናገራሉ። በጡረታ የሚገኙት ሪር አድሚራል ማርክ ማንትጎምሪ፣ የዲሞክራሲ መከላከያ ፋውንዴሽን ከፍተኛ የምርምር ባልደረባ ማዕቀብ እንደሚያስፈልግ ለቪኦኤ ሲናገሩ በሚገባ የሩሲያ የጦርነት ጥረት የሚታገዘው ከቻይና ኢራን፣ እና ሰሜን ኮሪያ በሚደረገው ድጋፍ ነው። ዩናይትድ ስቴትስ ቻይናን ለዚህ ተጠያቂ ማድረግ የሚያስችላት አቅም ያለው ማዕቀብ በመጣል ነው። ተንታኞች እንደሚሉት ዋሽንግተን የአውሮፓ አጋሮችን ለተመሳሳይ እርምጃ እየጠየቀች ነው። ኬሊ ግሪኮ መሠረቱን ዋሽንግተን ላይ ያደረገው የስቲምሰን ማዕከል ከፍተኛ የምርምር ባልደረባ ናቸው። In contrast to the United States, Europe, the European Union has not really sanctioned ከዩናይትድ ስቴትስ በተቃራኒ የአውሮፓ ሕብረት በቻይና ግለሰቦች ወይም ኩባንያዎች ላይ ከዩናይትድ ስቴትስ ጋር ተመጣጣኝ የሆነ ማዕቀብ አልጣለም። ስለዚህ ሙከራ ሊኖር ይችላል። በቡድን ሰባት ስብሰባ የበለጠ ድጋፍ በማግኘት አውሮፓውያን እንደዚህ አይነት እርምጃዎችን እንዲወስዱ ለማድረግ መሞከር ይችላሉ። ከሌሎች የብሊንከን አንገብጋቢ አጀንዳዎች መካከል የጸረ አደገኛ እጾች፣ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተሊጀንስና በደቡብ ቻይና ባህር ባለው ውጥረት ውስጥ የጦር ለጦር ወታደራዊ ግንኙነትን ማሳደግ ይገኙበታል። የዩናይትድ ስቴትስ ባለስልጣናትና ተንታኞች ግን በዚህ ሳምንት ሚኒስትሩ በቻይና ውስጥ ከሚያደርጓቸው ስብሰባዎች ትላልቅ የተባሉ አዳዲስ ነገሮች ይገኛሉ ብለው አይጠብቁም። እየተከታተላችሁ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ አራት የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። ዘገባዎቻችን ይቀጥላሉ። አስከትለን የምናልፈው ወደ ሳምንታዊው የትምህርት መሰናዶ ነው። የአዲስ አበባ ቀደምት ሰፈሮች ፈረሳ ለጸጸት እንደሚዳረግ ታዋቂው አርክቴክት አሳሰቡ። የአዲስ አበባ ቀደምት ሰፈሮች በግንዛቤ እጥረት እየፈረሱ እንደሆነ የገለጹት ታዋቂው አርክቴክት ፋሲል ጊዮርጊስ ለጸጸት ከመከተሉ በፊት ሳይፈርሱ የቀሩ ቅርሶችን ለማዳን መንግሥት ትኩረት እንዲሰጥ ጠይቀዋል። አርክቴክቱ የኢትዮጵያ ሳይንስ አካዳሚ ባዘጋጀው የምክክር መድረክ ላይ በታሪካዊ ህንፃዎች የጥገና ዲዛይን ስራ የሚታወቁት የሚታወቁት አርክቴክት ፋሲል በአዲስ አበባ እየተከናወኑ ያሉት የልማት ስራዎች ተገቢነት ቢኖራቸውም እንኳን ለቅርሶች ጥበቃ ትኩረት መስጠት እንደሚያስፈልግ አስረድተዋል። ገብረ ሚካኤል ገብረ መድህን ዘገባለሁ። የኢትዮጵያ ሳይንስ አካዳሚ ባለፈው ሐሙስ ሚያዝያ 10 ቀን 2016 ዓ ም በአዲስ አበባ ዩኒቨርሲቲ ባዘጋጀው የምክክር መድረክ ላይ የኢትዮጵያ ቅርሶችን ጥበቃና አያያዝ የሚመለከቱ ልዩ ልዩ ጥናቶች ቀርበዋል። ከጥናት አቅራቢዎቹ አንዱ የነበሩትና በታሪካዊ ሕንፃዎችና ቅርሶች ጥገና የሚታወቁት አርክቴክት ፋሲል ጊዮርጊስ የአዲስ አበባን አመሰራረት አብራርተዋል። አዲስ አበባ ከሌሎች የአፍሪካ ዋና ከተሞች በተለየ መልኩ በራሷ መሪዎችና ገዢዎች መቆርቆሯን ያወሱት አርክቴክቱ ታሪካዊ ሕንፃዎቿና ሰፈሮቿ ይህን ያሳያሉ ብለዋል። ነገር ግን በግንዛቤ እጥረት ምክንያት እየፈረሱ መሆናቸውን ይገልጻሉ። አንደኛ በአገር በቀል ማቴሪያል በዚሁ ባለ እንጨት፣ ድንጋይ፣ አፈር የተሰሩ ቤቶች ናቸው፣ ህንፃዎች ናቸው። በዛ በተወሰነ ሁኔታ እነዛን ህንፃዎች ሰርቶ ከተማ ቆርቁረው እንደዚህ አድርገዋል ለማለት ምንድነው ምስክርነታቸው? አፍሪካዊ ከተማ ናት ነው የምንለዋለን ብዬ ደጋገም። አፍሪካዊ ከተማ እስኪ ጎብኚ ሰዎች ይምጡና የታለ እስኪ አፍሪካዊ ከተማችሁ እስኪ ያሳዩ ቢሉ ያው ከነሱ የማይለየ ህንፃ ነው የምናሳያቸው አይደለም? ከተማችን ይሄን ትመስል ነበር ለማለት ምንም እኮ ነገር ማረጋገጫ። በአዲስ አበባ ከተማ ያሉት ነባር ሰፈሮችና ህንፃዎች የቅርስነት ይዘት ስላላቸው በተለያዩ ዘመናት የነበረውን የከተማ አኗኗር፣ የንግድ ስርዓትና ታሪካዊ ክዋኔዎችን ያሳዩናል የሚሉት ፋሲል ቅርሶችን ከዚህ አኳያ የመመልከት ተገቢነትን ያስረዳሉ። ውሳኔው ዘመናዊነትንና ቅርስ መጠበቅን አይጋጩም፣ አብረው መሄድ ይችላሉ የሚለውን አንደርስታንዲንግ ማዳበር ደግሞ ከተማ የሁላችንም ስለሆነ ይሄ ነገር ሲፈጸም የሁላችን ድምፅም እኮ ያስፈልጋል። መግባባት እኮ ይሆናል። በአዲስ አበባ ከተማ እየተከናወነ ያለው የመንገድ ኮሪደር ልማት የሚደገፍና ለከተማዋ እድገትም አስተዋጽኦ እንደሚያበረክት የሚያምኑት አርክቴክቱ፣ ሆኖም ሥራው የቅርሶችን ይዞታ ከግምት ማስገባት እንዳለበት ለአሜሪካ ድምፅ ገልጸዋል። እንደ ፒያሳ ባሉ የከተማዋ ቀደምት ሰፈሮች ሰፋ ባለ አውድ ለዝክረ ነገር የሚሆኑ ቅርሶችን ማንበርና ማስቀረት እንደሚገባ ሊመክራሉ። በዚህ ዘመን ወይ በዛ ዘመን ከተማ ስትቆረቆር እንዲህ አይነት ህንፃዎች እንዲህ አይነት የከተማ እይታ ነበር የከተማ አካል ነበር የሚለውን ነገር ማዳኑ ምንም ጉዳት ያለው አይመስለኝም። አትሊስት ከተማዋ ቀደምት የከተማ ክፍሎች ናቸው የሚለውን ነገር ይዘን አትሊስት ለሜሞሪ ለሚቀጥለው ትውልድ ሁሉንም አለ የተወሰኑትን መንገዶች አድነን እነዛን መንገዶች ለቀጣዩ ትውልድ ማሳየት ምንችል። የከተማዋ ነዋሪዎችም እንዲሁ የፒያሳ አካባቢ በራሱ ሳይፈርስ መጠበቅ ነበረበት ይላሉ። የኢትዮጵያ ቅርስ ባለስልጣን በበኩሉ ከዚህ ቀደም በሰጠው መግለጫ የፒያሳ አካባቢን በጥብቅ ከተማነት ከልሎ ለማቆየት መስፈርቱን አያሟላም ብሏል። አቶ አበባው አያሌው የባለሥልጣን መስሪያ ቤቱ ዋና ዲሬክተር ናቸው። ፕሮቴክትድ አርባን ኤሪያ ከተፈጠረ ምንድን ነው የሚሆነው? ያ አካባቢ በቃ ምንም አይነካም። ካልተነካ ኦልድ ሲቲ ተብሎ ሊወሰድ ይችላል፣ ግን ያን ሊያሟላ አይችልም። ሁለተኛ ደግሞ ፒያሳ ላይ ያሉ ማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተፈረ ሁሉም ቦታ ላይ ያለው መስተጋብር ነዋል። በአዲስ አበባ እየተከናወነ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ እየፈረሱ ያሉት ሕንፃዎችም በ2015 ዓ ም ተሻሽሎ በወጣ የቅርሶች ምዝገባ መመሪያ መሰረት ከቅርስነት ዝርዝር የተሰረዙ ብቻ መሆናቸውን ዋና ዲሬክተሩ አስታውቀዋል። አርክቴክት ፋሲል ግን ባለፈው ስራችን መጸጸታችን አይቀሬ ነው ሲሉ ያስጠነቅቃሉ። በመሆኑም አሁን የቀሩትን ቅርሶች ለመታደግ እንስራ በማለት ጥሪ ያቀርባሉ። የቀሩትን ቅርስ ያለባቸውን ቦታዎች አንድ የቆም ብሎ እነዚህን አካባቢዎች እንዴት እንሄድባቸው የሚለው ስራ እንደው ቢታሰብበት ጥሩ ይመስል ቆም ብሎ ተወሰነ ጊዜ። በተያያዘ ዜና በኢትዮጵያ የአሜሪካ አምባሳደር ኤርዊን ማሲንጋ በአዲስ አበባ ባለው የመሠረተ ልማት ማስፋፊያና የመሬት አጠቃቀም ፕሮጀክት ጉዳይ ባለፈው ሳምንት ከከንቲባ አዳነች አቤቤ ጋር መምከራቸውን አስታውቀዋል። በውይይታቸውም የሀገራቸውን ልምድ መጥቀሳቸውን ያወሱት አምባሳደሩ በእንዲህ አይነት ሥራዎች ከዜጎች ጋር በግልጽነት መወያየት፣ ማህበረሰቡን በእቅድ ማሳተፍና እቅዱን በትዕግስት መተግበር ለስኬት እንደሚያበቁ ከልምድ ተምረናል ሲሉ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በመጪው ህዳር ወር በአሜሪካ ለሚካሄደው ፕሬዝዳንታዊ ምርጫ ግንባር ቀደም የሆኑት ተፎካካሪዎች በዚህ ሳምንት የምርጫ ዘመቻቸውን አካሂደዋል። የአሜሪካ ድምጽ ከፍተኛ ዘጋቢ ካሮላይን ፐርሲቲ ተፎካካሪዎቹ ስለ ጦር መሳሪያ ቁጥጥር ያላቸውን አቋም ቃኝታ ያደረሰችን ዘገባ ስመኝሽ ቆየት አቀርበዋለች። በዚህ ዓመት የተካሄደው የአሜሪካ እግር ኳስ ጨዋታ ሱፐርቦል አሸናፊ የነበረችውን በሚዙሪ ግዛት የምትገኘውን ካንሳስ ከተማ ድል ለማክበር አንድ ሚሊዮን ደጋፊዎች አደባባይ ወጥተው ነበር። ሶስት ሰዎች ከፍተኛ ኃይል ያለው የአውቶማቲክ የጦር መሳሪያ መተኮስ ሲጀምሩ ግን ደስታው ወደ ፍርሃት ተቀየረ። በጥቃቱ አንዲት እናት ስትሞት፣ ወደ ሁለት ደርዘን የሚጠጉ ሰዎች ደግሞ ቆስለዋል። ፖሊስ እንደሚለው በወቅቱ አስራ ሁለት ሰዎች ሽጉጥ መዘው ነበር። በጦር መሳሪያ የሚፈጸሙ ጥቃቶችን ከሚዘግበው ገን ቫዮለንስ አርካይቭ ዶት ኦርግ የተሰኘ ድረገጽ የተገኘው መረጃ እንደሚያሳየው በዚህ ዓመት ብቻ ወደ 4800 የሚጠጉ ሰዎች በጦር መሳሪያ ጥቃት ሕይወታቸውን አጥተዋል። ከነዚህ ውስጥ ወደ 250 የሚጠጉት ታዳጊ ልጆች ናቸው። በሰሜን ምስራቅ የምትገኘው የፊላደልፊያ ከተማ ከሶስት ዓመት በፊት ከ560 በላይ ግድያዎችን በመመዝገብ ሪከርዱን እንደያዘች ናት። ፕሬዚዳንት ጆ ባይደንም በዚህ ሳምንት የምርጫ ዘመቻቸውን ያካሄዱት በዚህ ከተማ ሲሆን የሚፈጸሙት ወንጀሎች በተለይ በተማሪዎች ላይ ስለሚያደርሱት ተጽዕኖ ተናግረዋል። እስኪ አሜሪካ ትምህርት ቤት ውስጥ ጥቃት ቢደርስ እንዴት ሽፋን ማግኘትና መደበቅ እንዳለባቸው ሕጻናትን ታስተምራለች። ሕጻናት ከምንም ነገር በላይ በጦር መሳሪያ ጥቃት ይገደላሉ። የባይደን አስተዳደር ከጦር መሳሪያ ግዢ በፊት የጀርባ ታሪክ እንዲጠና የሚያዘው ሕግ በሁሉም ለትርፍ የሚካሄዱ የጦር መሳሪያ ሽያጮች ላይ በቅርቡ እንዲፈጸም ለማቀድ ዕቅድ ይዟል። ፕሬዚዳንቱ ባለፈው ወር የመንግስታቸውን ወቅታዊ ሁኔታ አስመልክቶ ለምክር ቤታቸው ባደረጉት ዓመታዊ ንግግር ወይም ስቴት ኦፍ ዩኒየን ወቅትም የሚያመነቱ የምክር ቤቱን አባላት አስጠንቅቀዋል። ለወታደራዊ አገልግሎት የተሰሩ አውቶማቲክ የጦር መሳሪያዎችና ከአስር ዙር ጥይት በላይ የሚጎርሱ መሳሪያዎች እንዲታገዱ ይጠይቃሉ። ዶናልድ ትራምፕ ስልጣን ላይ በነበሩበት ወቅት ወንጀልን ለመቀነስ ጀምረውት የነበረው ሌጀንድ የተሰኘ ዘመቻ የፖሊስ ማሻሻያና ከ5500 በላይ እስራቶችን አስከትሏል። ለየከተማው የፖሊስ አባላትም ተጨማሪ ወታደራዊ ቁሳቁሶችን ለማቅረብ ቃል የገቡ ሲሆን በተደጋጋሚ ወንጀል የሚፈጽሙ ግለሰቦችን ለመቀነስ የሚያስችል የወንጀል ሕግም በፊርማቸው አጽድቀው ነበር። ሕዳር 14 2018። ስለዚህ የሆነ ነገር ተፈጥሮ ስህተት ቢሰሩ እንኳን በሕይወታቸው ውስጥ ሁለተኛ ዕድል ያገኛሉ። የቀድሞ ፕሬዚዳንት ትራምፕ በምርጫ ዘመቻቸው ወቅት ወንጀልን ያያያዙት ከሕገወጥ ስደት ጋር ነው። የስደተኛ ወንጀል እያልን ነው የምንጠራው፣ ነገር ግን የባይደን ስደተኛ ወንጀል ሊባል ነው የሚገባው። በእርግጥ ምናልባት ረጅም ሊሆን ይችላል። ቢሆንም ግን ሁልጊዜ ይህንን የሰጠን ባይደን እንደሆነ ታስታውሳላችሁ። ትራምፕ በዚህ ሳምንት ሃርለም ቦዴጋ የተሰኘውን ስፍራን የጎበኙት ይህን ከተማ በጣም ነው የምወደው። ባለፉት ሦስትና አራት ዓመታት ግን በጣም መጥፎ ሆኗል። እናም ኒውዮርክን እናስተካክላታለን። ለፕሬዚደንትነት ስንወዳደር ለኒውዮርክ ትልቅ ስኬት እያመቻቸን ነው። ፒው የተሰኘው የህዝብ አስተያየት መሰብሰቢያ ባለፈው ዓመት ይፋ ባደረገው መረጃ መሰረት ከሦስት አሜሪካውያን አንዱ የጦር መሳሪያ አለው። ከእነዚህ ውስጥ ከግማሽ በላይ የሚሆኑት ደግሞ የተሻለ የጦር መሳሪያ ቁጥጥር እንዲደረግ ይደግፋሉ። ሆኖም ከፍተኛ መከፋፈል ባለበት የተወካዮች ምክር ቤት ይህ ወደ ተግባር የመለወጡ እድል የመነመነ ነው። በካሮሊን ፔሮሲቲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለምሽት የያዝናቸውን ዘገባዎች ፈጽመናል። አብረን ስለነበረን እናመሰግናለን። ጤና ይስጥልን።